የአለም ባንክ እስከ ቅርብ ጊዜ ድረስ በአለም ደረጃ ሲሰራበት የቆየውን የቀድሞ መለኪያ የድህነት ሰንጠረሽ ከ1 ዶላር ከ25 ሳንቲም ወደ አንድ ዶላር ከዘጠና ከፍ ማድረጉ ተገለጠ ድንገት ሲታይ በሰዎች የለገቢ ላይ የተደረገ ጭማሪ ቢመስልም በእውን ግን ካለው ግሽበትና ሌሎች ሁኔታዎች ጋር ሲነጻጸር ከቀድሞ ያነሰ ነው ይላሉ ባለሙያው ጄሰን ኒክል ሪኪሻይሮክ ዘግባበታለች ሰለሞን ክፍለ ይዞታል የአሜሪካን አንድ ዶላር ከ90 ሳንቲም የቀን ገቢ ለመሠረታዊው የሕፃናትን ያለ ዕድሜያቸው መሞትን ለመከላከል ወይም ለተመጣጠነ ምግብ ማቅረቢያ እንኳ እጅግ በጣም አናሳ መሆኑን ነው ባለሙያው ጄሰን ሂኬል ለቪኦኤ ያስረዱት። ለውጡ በተደረገ ጊዜ ብዙዎች የተረዱት አሮጌው የአንድ ዶላር ከ25 ሳንቲም የዕለት ገቢ በጣም አነስተኛ መሆኑን ባንኩ በመጨረሻ ማመኑን ያረጋገጠ መስሏቸው ነው። ሐቁ ግን የተገላቢጦሹ ነው። የዓለም ባንክ የድህነት መለኪያውን መስመር ከፍ በማድረግና ቅናሹን በማስተካከል የዶላርን የመግዣ አቅም አላጠናከረም። በባንኩ ስሌት የአሁኑ አዲሱ የድህነት መለኪያ ሰንጠረዥ ካሮጌው የሚሻል ነገር የለውም። በዓለም ላይ የድሆች ቁጥር ቀነሰ ማለት እንዳልሆነም ማስረዳት ያስፈልጋል። አሁንም እንደ በፊቱ በዓለማችን ላይ የድሆች ቁጥር አልወረደም፣ እንዳለ ነው ብለዋል ጄሰን ሂኬል። እና መፍትሄው ምንድን ነው? ሲባሉም አንደኛ ሪፖርቱ በእያንዳንዱ ሀገር ላይ በተናጠል መቅረብ አለበት። የእነዚህን ሁሉ ድምር ደግሞ ውጤት ለዓለም አቀፍ ሁኔታዎች መጠቀም ይቻላል ብለዋል። የልማት ኢንዱስትሪዎች ግን አዲሱን ዜና ለራሳቸው በሚጠቅም መልክ በማቅረብ ድህነትን በመቀነሱ ጥረት ስኬት ማግኘታቸውን ይገልጹበታል። የዓለም ባንክ አንድ ከዘጠና የምትለዋን አሃዝ ሊጠቀምባት የፈለገው እንደ ቡሩንዲና ቻድ ያሉ በዓለም የመጨረሻዎቹ ድሆች በብሔራዊ ደረጃ ለድህነት መግለጫ የሚጠቀሙበትን አማካይ መጠን ነው። ለምሳሌ ላቲን አሜሪካን ብናይ የድህነት ወለሉ መገለጽ ያለበት ስድስት ዶላር በቀን ሲሆን አሁንም የሚነገረው አንድ ዶላር ከዘጠና እየተባለ ነው ሲሉ ጄሰን ሂከል አስረድተዋል።